በመጨረሻም ስፖርተኞች ኃይል ሰጪ መድኃኒቶችን እንዳይጠቀሙ የወጣውን ሕግ ኬንያ አለማክበሯን ዓለም አቀፉ የጸረ ኃይል ሰጪ መድኃኒት መስሪያ ቤት አስታውቋል። በዚህም ምክንያት ሪዮ ውስጥ በሚካሄደው የዘንድሮው የበጋ ኦሊምፒክስ ጨዋታዎች የመካፈል ዕድሏ አስጊ ደረጃ ላይ እንደሚገኝ ተገልጿል። የኬንያ ኦሎምፒክስ ኮሚቴ ግን ውሳኔውን ይግባኝላለሁ ብሏል። ዘገባውን ከሌኒ ሩቫ ጋር አግኝተናል። አዲሱ አበበ ያቀርበዋል። ኬንያ ባለፈው ሚያዝያ ነው ይሄ ኃይል ሰጪ መድኃኒት መጠቀም ያስቀጣል ብላ ሕጉን ያወጣችው። በዚህ ረገድ ያለውን ችግር ለመቋቋምም አገር አቀፍ የጸረ ኃይል ሰጪ መድኃኒት ደንብ ደንግጋለች። የዘንድሮ የበጋ ኦሎምፒክ ጨዋታዎች ውድድር ሶስት ወራት ያህል ነው የሚቀራቸው። ኬንያም የተላለፈባትን እቀባ ለማስነሳት ትግል ላይ ትገኛለች። ኪፕቾንጌ ኪኖ የኬንያው ዓለም አቀፍ ኦሎምፒክ ኮሚቴ አባል ናቸው። ይግባኝ እንደሚሉ ለቪኦኤ ገልጠዋል። ኬንያ በውድድሩ እንድትሳተፍ ዓለም አቀፉ የጸረ ኃይል ሰጪ መድኃኒት መስሪያ ቤት ይፈቅድ ዘንድ ይግባኝ እንላለን። ያሳዝናል። የሀገራችን ወጣቶች በዘንድሮ ውድድር መሳተፍ እንዲችሉ እየለመንን ነው። እኛም ከዚህ መድኃኒት የጸዱ አትሌቶችን ለማቅረብ ነው የምንፈልገው። ባለፉት አምስት ዓመታት ኬንያ ከአርባ በላይ አትሌቶቿ የኃይል ሰጪ መድኃኒት ፈተና እንደወደቁ ይታወቃል። ዓለም አቀፉ አትሌቲክስ ፌዴሬሽን ማህበርም አስራ ስምንት ኬንያውያን አትሌቶችን በዚህ እጽ ምክንያት ከውድድር ማገዱ አይዘነጋም። የአንድ መቶ ና የሁለት መቶ ሜትር ሯጩ ፊሊፕ ንግዎኖ ለዚሁ የሪዮ ኦሎምፒክስ ጨዋታዎች እየተለማመደ ነበር። ይሄ ፍጹም እብደት ነው። ሁሉም አትሌት ኃይል ሰጪ መድኃኒት እንዳልወሰደ ያውቃሉ። እስከ ዛሬ ስንወዳደር እኮ ኃይል ሰጪ መድኃኒት እየተጠቀምን አልነበረም። ይህንን መድኃኒት እነማን እንደሚወስዱ እየታወቀ መላ ኬንያን ከዚህ አጓጊ ውድድር ማገድ ሊገባን የማይችል ነገር ነው። አሰልጣኝ ፒተር ሙቺሪ የኬንያን ጸረ ኃይል ሰጪ መድኃኒት ሕግ ካረቀቁ ባለስልጣናት አንዱ ናቸው። በተሰጠን አስተያየት መሰረት እንድናደርግ የተነገረንን ሁሉ በተቻለን መጠን የፈጸምን ይመስለኛል። ምን ቀር እንደሚሉ ግን አልገባኝም። ኬንያ ላይ የተሰጠው እገዳ የሚጸናው ዓለም አቀፉ የኦሎምፒክ ኮሚቴ ሲያጸድቀው መሆኑ ይታወቃል። Thank you.